አቶ ሲራጅ ፈጌሳ እንዳሉት አሁን በአገሪቱ ያለው ሁኔታ በመደበኛው የጸጥታ አጠባበቅ ስርዓት መከላከል ስለማይቻል የአስቸኳይ ጊዜ አዋጅ ማውጣቱ አስፈላጊ ሆኗል ብሏል። በአዋጁ ስለሚወሰዱ እርምጃዎች ከተዘረዘሩ 18 ነጥቦች ዋና ዋናዎቹን እንዲህ ይዘረዝራሉ። የአስቸኳይ ጊዜ ኮማንድ ፖስት ህገ መንግስቱንና ህገ መንግስታዊ ስርዓቱን ለማስከበር እና ከአደጋ ለመጠበቅ የህዝብና የዜጎችን ሰላምና ጸጥታ ለማስጠበቅ አስፈላጊ ነው ብሎ ሲያምን ማንኛውም ሁከት ብጥብጥና በህዝቦች መካከል መጠራጠርና መቃቀር የሚፈጥር ይፋዊ ሆነ የድብቅ ቅስቀሳ ማድረግን፣ ጽሁፍ ማዘጋጀትና ማተምና ማሰራጨትን፣ ትዕይንት ማሳየትን፣ በምልክት መግለጽን፣ ወይም መልእክትን በማንኛውም ሌላ መንገድ ለህዝብ ይፋ ማድረግን ይከለክላል። ማንኛውም የመገናኛ ዘዴ እንዲዘጋ ወይም ደግሞ እንዲቋረጥ ሊያደርግ ይችላል። የህዝብና የዜጎች ሰላምና ጸጥታ ለማስጠበቅ ሲባል የአደባባይ ሰልፍ እና ሰልፍ ማድረግን፣ መደራጀት፣ በቡድን ሆኖ መንቀሳቀስ ይከለክላል። ዝርዝሩ በመመሪያ ይወጣል። በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የሚቃጡ ወንጀሎችን የጠነሰሰ የመራ፣ ያስተባበረ፣ የጣሰ ወይም ደግሞ በማንኛውም መንገድ በወንጀል ድርጊቱ የተሳተፈ ወይም ተሳትፏል ተብሎ የሚጠረጠረን ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ያደርጋል። ተገቢውን ማጣራት በማድረግ በመደበኛው ህግ ተጠያቂ እንዲሆን ያደርጋል። ወንጀል የተፈጸመባቸው እቃዎችን ለመያዝ ሲባል ማናቸውም ቤት፣ እቃ፣ መጓጓዣ መበርባር እንደሚቻል የገለጹት አቶ ሲራጅ ማብራሪያቸውን ሲቀጥሉ የሰዓት እላፊ ተፈጻሚ የሚሆንበትን ሁኔታ ይወስናል። ለተወሰነ ጊዜ አንድን መንገድ፣ አገልግሎት መስጫ ተቋማት ለመዝጋት እንዲሁም ሰዎች ለጊዜው በተወሰነ ቦታ እንዲቆዩ ወደ ተወሰነ አካባቢ እንዳይገቡ ወይም ደግሞ ከተወሰነ ቦታ እንዳይንቀሳቀሱ ይደረጋል። የተቋማትን የመሰረተ ልማቶችን ጥበቃ ሁኔታ ይወሰናል። የሕዝብና የዜጎችን ሰላምና ጸጥታ ለማስጠበቅ ሲባል የጦር መሳሪያ ስለት፣ ወይም እሳት የሚያስነሱ ነገሮችን ይዞ መንቀሳቀስ የማይቻልባቸውን ቦታዎች ለይቶ ይወሰናል። ከመግለጫ በኋላ መድረኩ ለአንድ ዙር ጥያቄና መልስ ክፍት ሆነ ነበረ። ይህ የአሁኑ የአስቸኳይ ጊዜ አዋጅ በአገሪቱ ካለ ሁኔታ አንጻር ወታደራዊ ኃይሉ ስልጣን የመረከብ ዋዜማ ይሁን ተብሎ ከዶች ቨለ ለቀረበ ጥያቄ አቶ ሲራጅ ፈጌሳ ተከታዩን መልስ ሰጥተዋል። ይሄ አዋጅ ምናልባት ዋዜማ ይሁን ወይ የሚሊተሪ ብሎ የተነሳው ቺ አገር በጦር ከሚገዛ አገዛዝ ከተገላገለች ከ26 ዓመት አካባቢ ሆኗታል። አሁን የምትደራደረው በህገ መንግስቱ ነው የምትደራደረው። ሰራዊታችን ከምን ጊዜውም በላይ በህገ መንግሥቱ የታነጸ በህገ መንግስቱ የተቀረጸ ህዝባዊ ሰራዊት። ስለዚህ ለህገ መንግስቱ መከበር በጽናት የሚቆም ነው። ለህገ መንግስታዊ ስርዓት መከበር በጽናት የሚቆም ነው። ስለዚህ በህገ መንግስቱ መሰረት ለተመረጠ ሲቪል አስተዳደር የሚገዛ ነው፣ ያንም የሚጠብቅ ነው። መፈንቅለ መንግስት የሚያካሄድ ሰራዊት የለንም እኛ ሀገር ላይ በዚህ አመለካከት የተገነባም ሰራዊት የለን። ስለዚህ ከዚህ አንጻር እንደዚህ አይነት ነገርም የለን። በዚህ የሚታሰብም ነገር የለም። ስለዚህ ሊሆን የሚችለው ነገር ቢኖር የተፈጠረውን አለመረጋጋት የተፈጠረውን ሁከትና ብጥብጥ ወደ ነበረበት እንዲመለስ ግን በህገ መንግስቱና በአስቸኳይ ጊዜ አዋጁ መሰረት የተሰጠውን ተልዕኮ ብቻ ነው የሚፈጽሙ፣ ለዚህም የሚገዛ ነው የሚሆነው። ስለዚህ ይሄ በደንብ መወሰድ ያለበትና ከዛ ውጭ ሊሆን የሚችል ነገርም እንደሌለም እንደማይታሰብም ግልጽ መሆን ያለበት ይመስለኛል። የሽግግር መንግሥት አስፈላጊነት በተመለከተ ለቀረበ ጥያቄም በሕዝብ ምርጫ ካልሆነ በስተቀር በሌላ መንገድ ስልጣን ማስተላለፍ አይታሰብም ብሏል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም